ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያን የኒውክሌየር ባሕር ሰርጓጆችን ለመሥራት የባለሙያ እጥረት አሳሳቢ ሆኗል። የሲሊኮን ቫሊ ባንክ ክስረት በቴክኖሎጂው መስክ ስጋትን ፈጥሯል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬልያ የባህር ሰርጓጆችን ለመስራት ስራ ላይ ለመዋልና ጠብቃም ለማቆየት ሙያው ግድ የሚለውን ክህሎት ማሳደግ የዩኒቨርስቲ ትምህርትን መቅረጽና ስራን መፍጠር ግድ እንደሚላት ተገለጠ። አውስትሬሊያ ከዩናይትድ ስቴትስ እና እንግሊዝ ጋር ተባብራ በሚቀጥሉት 30 ዓመታት ሰርጓጅ መርከቦችን የመስራት ውጥኗ ለ20 ሺ ያህል አውስትራሊያውያን የሥራ ዕድሎችን እንደሚከፍት ተጠቆማል። የብሔራዊ ደህንነት ተጠባቢ የሆኑት ጆን ብላክስላንድ ሙያተኞችን ለማፍራት የዩኒቨርሲቲው መስክ ወሳኝ መሆኑን ተናግረዋል። አቶ ብላክስላንድ የዩኒቨርስቲው መስክ ባለፉት አስራ ስምንት ወራት እንደምን ከታች ተነስቶ የኒኩሌየር ፊዚክስ ተጠባቢ፣ የኒኩሌየር ሳይንቲስቶችና የኒኩሌየር መሐንዲሶች ለማፍራት እንደሚችሉ በእጅጉ ጥልቀት የተመላበት እንደሚችል በእጅጉ ጥልቀት የተመላበት ምክክር ሲያደርግ መቆየቱን ጠቁመዋል። አክለውም እሳቢዎቹን ከግብ ለማድረስ በክፍለ አገራትና ግዛቶች መካከል ትብብሮች እንደሚያሹም አሳስበዋል። የሲሊኮን ቫሊ ባንክ ለውድቀት መዳረግ ለአውስትሬልያ የቴክኖሎጂ ኩባንያዎች በሳምንቱ መጨረሻ ላይ አዋኪ ሁነቶችን ፈጥሯል። የዩናይትድ ስቴትስ ደንጋጌዎች ጣልቃ ገብተው ባንኩን ለትድግና እስኪያብቁ ድረስ ሥራዎቻቸውን እንደሚስተጓጎሉም ተነግሯል። ዛሬ ማለዳ ላይ የዩናይትድ ስቴትስ አቃቤ ነዋይ የፌዴራል ተቀማጭና የፌዴራል ተቀማጭ ኢንሹራንስ ኮርፖሬሽን ሁሉም ለውድቀት በተዳረገው በተዳረገው ባንክ ገንዘባቸውን ያስቀመጡ ደንበኞች ተቀማጮቻቸውን በአስቸኳይ ሊያገኙ እንደሚችሉ አስታውቀዋል። የሲሊከን ቫሊ ባንክ ክስተትን አስመልክቶ በሜልበርን ዩኒቨርሲቲ የንግድና መጣኔ ሀብቶች ፋክልቲ ዲን ፕሮፌሰር ፖል ኮፍማን የዩናይትድ ስቴትስ ባንኮች ደንበኞች በባንኮች ያላቸውን አመኔታ እንዲቀንስ የሚያደርግ መሆኑን አሳስበዋል። አክለውም በየጊዜው ይህ እውነት ሲከሰት በባንኮችና የባንክ ስርዓት ላይ አመኔታን ያሳጣል። በተለይም የድንጋጌ አፈጻጸም ከፍ እንዲል ግድ ይላል። ድንጋጌው ውድ በመሆኑም በሁላችንም ላይ ተጽዕኖን ያሳድራል በባንኮች ላይ የአመኔታ እጦት ማደር ለመጣኔ ሀብት መልካም አይደለም። ልክ በጎዳና ላይ የሚገጥመን ሰዎች ላይ አመኔታ ካላሳደር የግድ የፖሊስ ኃይልን እንሻለን፣ ያ ደግሞ ውድ አካሄድ ይሆናል ብለዋል። የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክም በበኩላቸው የሲሊከን ቫሊ ባንክ ውድቀትን ተከትሎ የቴክኖሎጂ መስኩን ለመደገፍ ከኢንግላንድ ባንክና ደንጋጊ አካላት ጋር እየሰሩ መሆኑን ተናግረዋል። በሌላም በኩል ጠቅላይ ሚኒስትር ሱናክ መንግሥታቸው የአገራቸውን ደህንነት ለማስጠበቅ የመከላከያ በጀታቸውን እስከ ሁለት ነጥብ አምስት ጠቅላላ የልማት ምርት መጠን ከፍ እንደሚያደርጉ ገልጠዋል። ይህ በእንዲህ እንዳለም ዩክሬንና ሩሲያ ዩክሬንና ሩሲያ በዶኔትስክ ሪጅን ባክሙት ከተማን ለመቆጣጠር ብርቱ ፍልሚያ እያካሄዱ ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ባክሙትን ለመቆጣጠር በመጡ የሩሲያ ወታደሮች ላይ ጦራቸው ባካሄደው መከላከል ከሺህ በላይ የሩሲያ ወታደሮችን ሕይወት መቅጠፉን ገልጠዋል። ባለፈው ሳምንት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ምንም እንኳን ዩክሬን ብርቱ የመከላከል ፍልሚያ ብታድርግም ሩሲያ በቅርቡ ባክሙትን በቁጥጥሯ ሥር ልታውል እንደምትችል ተናግረዋል። በሌላም በኩል ዩናይትድ ስቴትስ በሩሲያውያን ኦሊጋርክ ላይ በጣለችው ማዕቀብ 82 ቢሊዮን ዶላርስ የሚያወጡ ንብረቶች በመላው ዓለም እንዳይንቀሳቀሱ መደረጉን የዩናይትድ ስቴትስ አቃቤንዋይ ዲፓርትመንት አስታውቋል። ማሌዥያዊቷ ሚሼል ዮህ በዛሬው ዕለት በምርጥ ዋና ተዋናይት ዘርፍ የኦስካር አሸናፊ ለመሆን በክታለች። የ60 ዓመቷ ዮ ለኦስካር ሽልማት ስትቀርብና ስታሸንፍ ይህ የመጀመሪያዋ ነው። ሽልማቱን በተቀበለችበት ወቅት ባደረገችው ንግግርም ፎር ኦል ቦይስ በዛሬ ምሽት እየተመለከታችሁት ያላችሁ ትንሽ ወንዶችና ሴቶች ይህ የተስፋና እውን የመሆን ዕድሎች ቀንዲል ነው። ይህ በትልቁ አልሙ ሕልሞች እውን ይሆናሉ ለሚለው ይት ባህል ማረጋገጫ ነው። ሴቶች የእናንተ ብርቅዬ ጊዜ የትላንት ሕይወታችሁ ነው የሚላችሁን ማንንም ሰው አትስሙ ብላለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ12 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 29። አደላይድ በአብዛኛው ፀሐያማ ይሆናል። ዝቅተኛ 13፣ ከፍተኛ 27። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 28። ሆባርት ደመናማ ይሆናል። ዝቅተኛ 13 ከፍተኛ 29። ካምብራ ደመናማ ይሆናል። ዝቅተኛ 11 ከፍተኛ 26። ሲድኒ ብራ ይሆናል። ዝቅተኛ 19 ከፍተኛ 26። ብሪስበን በአብዛኛው ፀሐያማ ይሆናል። ዝቅተኛ 21 ከፍተኛ 31። ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 32 አዲስ አበባ ያካፋል፣ ዝቅተኛ 12 ከፍተኛ 20። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያን የኒውክሌር ባህር ሰርጓጆችን ለመሥራት የባለሙያ እጥረት አሳሳቢ ይሆናል። የሲሊኮን ቫሊ ባንክ ክስረት በቴክኖሎጂው መስክ ስጋትን ፈጥሯል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።